Yeah. No. ከ60 ዓመት በፊት በጉራጌ ዞን እንደኖሮችና ለሴቶች መብት መከበር ትታገልም እንደነበር የሚነገርላት በቃቂ ውርዶት ስም የተሰየመ የመብቶችና የዲሞክራሲ እድገት ማህበር ሲኤአርዲ በሚያዘጋጀው ውርዶውት የምርምር መርሃ ግብር የመጀመሪያ ምርምር ውጤቱን ይፋ አድርገዋል። ጥናቱ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ማህበራዊ ምጣኔ ሀብታዊና ስነ ልቦናዊ መጎልበት ያላቸው ሚና በኢትዮጵያ የሚል ሲሆን በሀገሪቱ ከፍተኛ ተከታይ አላቸው ተብሎ በሚታመኑት በኦርቶዶክስ፣ በሙስሊምና በፕሮቴስታንት እምነት ስብስቦች ውስጥ ባሉ የጽዋ ማህበር ጀማና የጸሎት ቡድኖች ዙሪያ የተሰራ ነው። ኤደን ገረመው ከጥናቱ አድራጊ ኢየሩሳሌም በላይ ጋር ቆይታ አድርጋለች። ቆይታቸው ኢየሩሳሌም ስለ ጥናቱ ይዘት ከምታስረዳበት ይጀምራል። የጥናቱ ርዕስ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ስነልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጉልበትና ያላቸው ሚና በኢትዮጵያ ያለው ተሞክሮ ሲመረመር ሰባት ወር ፈጅቷል። የካርድ ዌብሳይት ላይ እንግሊዝኛው ኮፒ አለ። በቅርብ ጊዜ ደግሞ በአማርኛና በኦሮመኛም አፕሎድ እናደርገዋለን። ሀርድ ኮፒም ኦፊሳችን ውስጥ ይገኛል ይህንን ምርምር ማድረግ ያስፈለገበት ምክንያቱ ምን ነበረ ለመነሻ የሆነን ሀሳብ የነበሩት ስታቲስቲክሶች ናቸዋል ለምሳሌ በኢትዮጵያ ዙሪያ ያሉት አህዛዊ መረጃዎች በጣም ሃይማኖተኛ ማህበረሰብ እንዳለ ያሳያሉ እንደውም በሁለት ሺ አስራ አምስት በፒው ሪሰርች ሴንተር በሚባል አንድ አለም አቀፍ ተቋም የተጠና ጥናት ኢትዮጵያን በአለም ውስጥ ካሉ ሁሉ ሀገራት ሃይማኖተኛ ይላታል ሁላችንም ደግሞ በየአካባቢያችን እንደምናየው ሴቶች የትኛውም የሃይማኖትን ተቋማት ላይ ጎላሚን ያላቸው የተሳትፎ ግን ወደ ማጎልበት ወይም ደግሞ ወደ ስነ ፆታዊ ጉዳዮች ውስጥ ጠጋ አድርገን መጠየቅ እንችላለን ወይ ብለን ከማሰብ ነው። ሁለተኛ ደግሞ ኢትዮጵያዊ ሴቶች የስነ ፆታ ጥያቄ አለባቸው፣ የእኩልነት ጥያቄ አለባቸው፣ የመብት ጥያቄ አለባቸው። እንዲሁ ሌላ ጥናት ደግሞ እንደሚያሳየው በአለም አቀፍ የፆታዊ መለኪያ ወይም ጀንደር ኢንዴክስ ይባላለን የሁለት ሺህ ሀያ ጥናት ላይ የኢትዮጵያ ሴቶችን መቶ ሀምሳ ሁለተኛ ይላቸዋል ከአለም ሀገራት ይህም ማለት በሁሉም ደረጃ በሶስተኛ ደረጃ ትምህርት፣ በአስተዳደር፣ በስልጣን፣ በኢኮኖሚያዊ አቅም በእነዚህ ሁሉ ኢትዮጵያ ሴቶች ከብዙ አለም ሴቶች የወረዱ ናቸው። ስለዚህ እነዚህን ሁለት ሀሳብ ሀሳቦች ሊያስታርቅ የሚችል ጥናት ብናጠና ለአንድ ኢትዮጵያዊ ሴት ከሃይማኖቷ የቀረበ ነገር የለምና በዛ ውስጥ የማጎልበት ስራ ይሰራል ወይ? ከተሰራስ እንዴት ነው እየተሰራ ያለው የሚለውን ጥያቄ በመጠየቅ የጀመረ ጥናት። የጥናቱ ዘውግ ኤክስፕሎራቶሪ ወይም የዳሰሳ ጥናት ይባላል። ኤክስፕሎራቶሪ ያደረግንበት ምክንያት በኢትዮጵያ አውድ የተሰሩ ተመሳሳይ ጥናቶች ከነበረው ውስንነት፣ እንደገናም ደግሞ ከምንፈልገው የመረጃ አይነት የምንፈልገው መረጃ አህዛዊ መረጃ አልነበረም። የምንፈልገው መረጃ የሰዎችን ተሞክሮች የሚዳስስ ነው። ስለዚህ ኳሊቴቲቭ ሜቶዶሎጂን የተጠቀምነው። ጥናቱ ደግሞ የተሰራበት ሰሞን በኮሮና ቫይረስ ምክንያት ሃይማኖታዊ እንቅስቃሴዎች በጣም የተወሰኑበት፣ እንዲሁም ወደ መጀመሪያ ሰሞን ሰው ከቤት የማያወጣበት የነበረ ወቅት ነበር በኢትዮጵያ ውስጥ። ስለዚህ የቃለመጠይቅ ሜቶዶሎጂ ነው። ለዛም ግብዓት እንዲሆኑ ሀምሳ አምስት የግለሰብ ቃለመጠይቅ ከዛም ደግሞ በመቀጠል ሁለት የቡድን ቃለመጠይቆች አድርገናል። በሃይማኖት ውስጥ ሴቶች ስላላቸው ሚና ነው ያያችሁት? እና ምን አይነት ሃይማኖታዊ ሃይማኖታዊ ስብስቦችን ነው ያያችሁት? የትየት አካባቢ ነበር የሄዳችሁት? ስልሱ ውስጥ ትንሽ ጠለቅ በለች ነገር ሶስት ትልልቅ ሃይማኖት አሉ፣ ወይም ዘጠና ሰባት ፐርሰንቱን ያክል የሚወክሉ ሶስቱ ትልልቅ ሃይማኖቶች ኢትዮጵያ ኦርቶዶክስ እምነት አለ፣ እስልምና አለ፣ እንዲሁም የፕሮቴስታንት እምነት አለ። ስለዚህ ግሩፖቹን ስንመርጥ ከነዚህ ሃይማኖቶች ነው የመረጥነው። ልክ ጥናቱን ስናቀደው እና ዲዛይኑ ስናወጥ ማህበረሰባዊ ዩኒቶቹን ነው እንጂ ሃይማኖታዊ አስተምሮቶችን ቀኖናዎች ሃይማኖቶችን ዶክትሪኖችን አናጠናም በሚል ወሰንን። እነዚህ ሃይማኖቶች በጣም ተመሳሳይ የሆኑ የሴቶች ስብስቦች አሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙ እናቶቻችን፣ እህቶቻችን የሚሳተፉባቸው የጽዋ ማህበራት ነበሩ። የጽዋ ማህበራትን ስንመርጥ ከአዲስ አበባም፣ ኦሮሚያ ክልልም እንዲሁም ከአማራ ክልልም መርጠናል። ወደ እስልምና ሃይማኖት ስንመጣ ደግሞ ያገኘነው የዩኒቨርሲቲ ሴቶች ጀማአል ነው። ስንመርጥ ሀረማያ ዩኒቨርሲቲ ከጳውሎስ ሜዲካል ትምህርት ቤት አንድ ከአዲስ አበባ ወሰድን። ሌላ ደግሞ ከወሎ ዩኒቨርሲቲ ሌላ ሶስተኛ ጀማ አገኘን። ወደ ጸሎት ማህበራትም ስንመጣ እንደዚሁ በፕሮቴስታንት እምነት ውስጥ ጫባሴና ለአርባ ዓመት ገደማ የተገናኙ የሚጸልዩ ሴቶችን አገኘን። ተርስ እንክራይስት የሚገኘን ከስቲ ከአዲስ አበባ ደግሞ እንውጣ ብለን ስንፈልግ ሀዋሳ ውስጥ ደግሞ ሶስት የተለያዩ አብያተ ክርስቲያናት ስር ያሉ የሴቶች ህብረትን አገኘን። እንዲህ መነሻችሁ እነዚህ ማህበራዊ ትስስሮች ሴቶችን ለማብቃት ለማሳደግ ምን አይነት ሚና አላቸው ከሚለው አኳያ ነው። እና ከእሱ አንጻር ያገኛችሁት ነገር ምንድን ነው? በጥናቱ መሪ ጥያቄ ምን ኢኮኖሚያዊ ጥቅም ያገኛሉ ብለን የሚጠየቅ ነው። ኢኮኖሚያዊ ጥቅም ጋር ስንመጣ በሶስቱም የስብስብ አይነቶች ውስጥ የተወሰነ ያክል መዋጮ አለ። መዋጮ የሌለባቸውም ደግሞ ስብስቦች ውስጥ መተጋገዝ አለ። ቀጥተኛ ባልሆነ መንገድ እነዚህ ሴቶች ካላቸው ቅርበት የተነሳ እህልታቸው ስትጎዳ ያበድራሉ ስትቸገር ይደርሱላታል ይሄንን አግኝተናል ቀጥተኛ እኛ የምንጠብቀው አይነት ኢኮኖሚያዊ ድጋፍ ባናገኝም ነገር ግን ሶሻል ካፒታል በሚባል አይነት እጅ ሲሸፋፈኑ ሲደራጁ አይተናል እንደውም አንድ እቁብ ሁሉ ይጣላል ኢኮኖሚ ደግሞ ከመደጋገፍ ይበልጥ አሁን እነዚህ ሴቶች አብዛኞቻቸው በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ናቸው ነገር ግን ከነሱ ደግሞ ዘለው ማህበረሰቡንም በጣም ይጠቅማሉ። ቤተክርስቲያናትን ሄደው የተዘጋ በገንዘብ ምክንያት የተዘጋ ቤተክርስቲያን ካለ አዋቶ ይሰጣሉ። ለካህናት ልብስ ያሰራሉ። እንደ መቄዶኒያ የመሳሰሉ ኢንስቲቱሽኖችን ሄደው ይደግፋሉ። አካባቢያቸው ያሉ ድሃዎችንም ሄደው ያነሳሉ እና ጭራሽ ከነሱ ተርፈው ለማህበረሰቡም ሶሻል ሰፖርት ይሰጣሉ በኢኮኖሚ ደረጃ። ሁለተኛውና የዚህ ጥናት የጀርባ ጥንት ነው ብዬ የማስበው ግኝት እርስ በራሳቸው የነበራቸው ማህበረሰባዊ መተሳሰር ከዚህ ውስጥ ደግሞ የሚያገኙት ሳይኮሎጂካል ጥቅም ነው። ሲቀራረቡ ስለሚተማመኑ እንደ ህትም ስለሚተያዩ ቴራፒውቲክ የሆነ ሴፍ ስፔስ ነው። ስለዚህ አንዳንድ ያቀረብናቸው ለዚህ ማሳያ ይሆናሉ ብለን ያቀረብናቸው ንግርቶች አሉ። ከጥናቱ ላይ የተወሰዱ ሴቶች ስለነዚህ ስለ ግሩፕሽ ምን ይሰማሻል ብለን ስንጠይቃቸው አንዳንድ በጽሁፍ ልንገልጻቸው አልቻልናቸው፣ ግን በቃ ፊታቸው ላይ ሲታይ የነበረው ነገር ስሜታቸው፣ የኔ እህቶቼ፣ ስወዳቸው እንደዚህ የመሳሰሉ በጣም እንትመት የሆኑ ወይም በጣም የልብ የቅርብ የሆኑ ቃላትን ይጠቀሙ ነበረ። እንደገናም ከጭንቀት ረፍት እንደሚያገኙ የህይወትን ችግሮች አሁን አንድ ሴት ከባሏ ጋር ባላት ግንኙነት ቢሆን ነገር ቢከፋት ሮጣ ሄዳ የምታናገረው ይህንን ህብረት ነው። ምክንያቱም በአንድም በሌላም ይረዱኛል፣ ይመስሉኛል ብላ ለምታ እንደገና ደግሞ ሲመጡ አይተሻቸው እንደሆነ ከተለያየ የኢኮኖሚ ደረጃ ባህል፣ ቋንቋ፣ ምናም ነው የሚመጡት፣ ግን ሲገናኙ እነዚህ ሁሉ ነገሮች በር ላይ ይቀመጡና በቃ ያገናኛቸው ነገር ነው የሚይዛቸው። ስለዚህ በጣም የገረመን እና ከዚህ ጥናትን በጣም ጎልቶ የወጣ ውጤት እርስ በራሳቸው የነበራቸው ማህበራዊ መተሳሰር ማህበራዊ መደጋገፍ ከዚህ ደግሞ የመነጨ ሳይኮሎጂካል ኢምፓክት ወይም ሁኔታ ይተናል። ውጤቱ ይሄንን አልገኘን። ከዛ ግን ካገኘን በኋላ በምንጠብቀው የኢምፓወርመንት ኮንቴክስት ውስጥ መፍታት ነበረብን። ሴቶችን ማብቃት የሚለውን ሀሳብ በዓለም አቀፍ ደረጃ የተቀመጡ ልኬቶች ጋር ማስታረቅ ነበረብን። አንደኛ ከምዕራባዊ ልኬቶች ጋር ለማስታረቅ የተቸገርነው እነዚህ ሴቶች ይገናኛሉ፣ ይደጋገፋሉ። ነገር ግን በሃይማኖቶቻቸው ውስጥ ያሉ አንዳንድ ጨቋኝ የሚመስሉ ትምህርቶች አይነኩም፣ አይተችም። አንዳንዴም ስለ ስነ ፆታዊ ጉዳዮች አያወሩም። እሱ ብቻ ሳይሆን በአካባቢያቸው ያሉ የመብት ጥያቄዎችንም አያነሷቸውም። አንዳንዴ ስለ መብት፣ ስለ ዲሞክራሲ፣ ስለ ፆታዊ ጉዳዮች አይነሱም። ስለዚህ በውጭ ስታንዳርዶች ስናያቸው ጉልብትና የሚለውን ሀሳብ ሊያሟሉልን አልቻሉም። ለዛም ነው እሺ፣ ጉልብትና ይሄ ካልሆነ ጉልብትና ምንድን ነው ለእነዚህ ሴቶች ብለን ጉልብትና አንድ ስታቲክ የሆነ ወይም አንድ በቃ የተቀመጠ ለሁሉም ሰው እኩል ትርጉም ያለው ሀሳብ ሳይሆን ምዕራባዊ ልኬት እና በኢትዮጵያዊ ሴቶች መካከል ሊያስታርቅ የሞከረው እሺ፣ መደምደሚያ አድርጋችሁ ያነሳችኋቸው የምክረ ሀሳቦች እና የጠቆማችኋቸው ነገሮች ምንድን ናቸው? እሺ፣ መደምደሚያ አድርገን ያነሳናቸው ሀሳቦች ከመጀመሪያው ጥያቄ ጋር የተሳሰሩ ናቸው። ጥናቱ የሚጠናበት የሚጠናበት አውድ ሃይማኖትን በአንድ ጥግ፣ የፆታዊ ጥያቄዎችን በአንድ ጥግ ያደረገ አውድ ነው። ብዙ አካባቢ ላይ ያሉ ደግሞ ጥናቶች የሚያሳዩት በጣም ወይ በአንደኛው ጥግ ይለጠጣሉ እና ሃይማኖትን በጭፍኑ እንደው እንደ እንደ ጨቋኝ አድርገው የሚተርኩ ጥናቶች አሉ። ወይ ደግሞ በአንደኛው ጥግ በጣም ይለጠጡ እና የአንዲት ሴት የስርዓተ ፆታ መብቷን ከጠየቀች ሃይማኖቷን መተው አለባት የሚሉ ጥናቶች አሉ። ጥናቱ መጨረሻ ላይ የደመደመው ምንድን ነው? በሁለቱም ጥግ የሆነ መልስ መመለስ አይገባንም። መሀል ላይ ያሉ በአካል ያሉ በእውን ጋዶ አለም ላይ ያሉ መሀል ላይ አስታርቀው እየሄዱ ያሉ ሴቶች አሉ። ሃይማኖታቸውንም ሳይታዩ ነገር ግን ደግሞ የፆታዊ ፍላጎታቸውን ወይም ደግሞ የስነ ፆታ ጥያቄዎቻ ጥያቄያቸውን የማብቃት የጉልብትና ጥያቄዎቻቸውን እየመለሱ ያሉ ሴቶች አሉ። ስለዚህ ከዚህም በኋላ ለመንግስት ተቋማት እንዲሁም ሃይማኖቱ ላይ ላሉ ሰዎች ከዛም በዘለል ለእያንዳንዳችን መሀል ላይ ሊያስታርቁ የሚችሉ ሀሳቦችን መሞከር በፖሊሲም በህግም በፕሮጀክት ዲዛይኖችም፣ በእነዚህ ሁሉ እሴታችን ላይ ያለውን ነገር እኔ የሚል አውዳዊ የሆነ የጥናት ዘይቤን ሊያስተዋውቅ ሞክሯል። ጥናቱ ላይ ሁለት የቡድን ቃለ ምልልስ አድርገን ነበር። እና ሴቶችን አንድ ጥያቄ ጠይቀናቸው ነበረ። ሃይማኖት ለጾታዊ እኩልነት እድል ነው ወይስ ጋሬጣ ነው ብለን ጠይቀናቸው ነበረ። እና በጣም የሚገርሙ መልሶች አግኝተን ነበር። አንዳንድ ሴቶች አፋኝ ነው፣ ጨቋኝ ነው ይላሉ። አንዳንዶች ደግሞ አይ ሃይማኖት እኮ እኔ ዛሬ ላለውበት ነገር አስተዋጽኦ አድርጎልኛል የሚል በጣም ጥግና ጥግ የመሰሉ ጥያቄዎች መልሶችን አግኝተናል። ስለዚህ ይሄ ነገር በኢትዮጵያም ውስጥ አለ ማለት ነው። ኢትዮጵያ ሴት ስለ ኤምፓወርመንት ወይም ስለ መብቃት ስታስብ ደግሞ የሃይማኖቷም ነገር አለባት ያነሳ ነው። በመጨረሻ በመደምደሚያ እነዚህ ስብስቦች በጣም ሪች ናቸው፣ በጣም ጥልቅ ናቸው። እኛ በጣም ጥቂቷን ያነሳ ነው በጥናት ጥያቄ ስለተገደድን የጾታዊ ጉዳዮችን የማብቃት የኢምፓወርመንትን ጥያቄ ነው የጠየቅነው። ነገር ግን ከዛ በዘለለ ደግሞ ለሀገር ግንባታ ለመቻቻል፣ በቃ የኢትዮጵያዊ እሴቶች ያሉባቸው አሁንም ድረስ መሬት ላይ ያሉ ኢትዮጵያዊነት የተገነቡባቸው ህብረቶች ናቸው። ስለዚህ ከህክምና አንጻር እንኳን ይጠና ቢባል ሳይኮሎጂካል ኤፌክታቸው በደንብ መጠናት ይችላል ይችላል። ከዛም በዘለለ ከፖለቲካው አንጻር መጠናት ይችላል። ከማህበረሰብ ግንባታ አንጻር መጠናት ይችላል። ገና በጣም ጥልቅ ሆኖ ሳለ ከላይ ነው ትንሽ የጨለፍነው ከነዚህ ስብስቦች እና ይጠኑ ይደፈሩ። እንደዚህ አውዳዊ ልኬት ያላቸው ጥናቶችም በኢትዮጵያ ልኬት የተሰፉ የተሰሩ መሬት ያሉ ነገሮችን የሚያጠኑ ጥናቶችን እንዲበረታቱ ጠቁመን ጥናቱን ደምድመን በጣም ነው የማመሰግነው።